ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋን ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። ሰላም እንደምናመሻችሁ። የጋቢና ጉዞ የውይይት ፕሮግራማችን በቴክኖሎጂ ዘርፍ ራሳቸውን የቀየሩ ወጣቶችን ይዘናል። እዚህ ቦታ ሰራለሁ የሚል ቅዱም አልነበረኝም። ጉግል ማፕንም አላውቀው መዛን ሰዓት ነበር። ኮምፒውተር ራሱ ተጠቅሚ አላውቅም ነክቼውም አላውቅም መዛን ሰዓት በየነ አበራ አሁን በጉግል ማፕ ውስጥ የቪዥዋል ዳታ ባለሙያ ነው። ሌሎች ወጣቶችም አሉ። ፉል ኤክስፔሪንስ ለማድረግ እንድችል የጋዝ ስቴሽን፣ ሬስቶራንት የማስተናገድ ስራዎችን ሁሉ ሰርቻ አለው። ያም አበረታቶኛል፣ ወደፊት በትምህርቴ መግፋት እንዳለብኝ። ፓርኪንግ ምሰራለው፣ ጠዋትም ለኡበር ድራይቭ አረጋለው፣ ከዛ ትምህርት ቤት ሄዳለው፣ ከሰዓት ደግሞ ፓርኪንግ ስራ አለኝ። ስለዚህ ያው ሁለት ፉል ታይም ስራ እየሰራው ነበር እየተማርኩ የነበርኩት። ከጉግል፣ ቦይንግ፣ አማዞን በኢንሹራንስ ኩባንያ ውስጥ በአይቲ ዘርፍና፣ በሲቲ ላይት ውስጥ የኢንጂነሪንግ ባለሙያ በመሆን የሚሰሩ ወጣቶች የተሳተፉበት ውይይት ነው። ሁሉንም ከውይይቱ ታገኙታላችሁ። ፌስቡክ ላይ አት ቪኦኤ አማሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን። ለአየር እናበቃዋለን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የኢትዮጵያ የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ ስራቸውን በፈቃዳቸው መልቀቃቸውን ባሳወቁ ማግስት ፓርላማውን ከእረፍት መልስ በሊቀመንበርነት ከፍተዋል። እስክንድ ፍሬው ተከታዩን ከአዲስ አበባ ልኳል። በየዓመቱ እንደሚደረገው በክረምት ረፍት ላይ የቆዩት የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት የ2010 ስራቸውን በጋራ ስብሰባ ጀምረዋል። አፈጉባኤ አባዱላ ገመዳም ከመጨረሻ ስብሰባዎቻቸው አንዱ ሊሆን የሚችለውን ከፌዴሬሽን ምክር ቤታቻቸው አቶ ያለው አባተ ጋር በመሆን በጋራ መርተዋል። ስብሰባው የተጀመረው በኦሮሚያና በኢትዮጵያ ሶማሌ ክልል አዋሳኝ ወረዳዎች በተከሰተው ግጭት ህይወታቸውን ላጡ ዜጎች የህሊና ጸሎት በማድረግ ነው። የጋራ ስብሰባውን በንግግር የከፈቱት ፕሬዝዳንት ዶክተር ሙላቱ ተሾመም ስለዚሁ ግጭት አንስተዋል። መንግስት ጸጥታውን ከማስከበር ባሻገር አጥፊዎችን ወደ ህግ ለማቅረብ እየሰራ እንደሚገኝ ነው የጠቀሱት። የሁለቱም ክልሎች የአገር ሽማግሌዎች፣ ባህላዊ መሪዎች፣ የሃይማኖት አባቶች፣ ወጣቶችና ሴቶች እንደዚሁም መላው የሁለቱ ክልሎች ህዝቦች በመፍትሄው ዙሪያ ከመንግስት ጎን እንዲቆሙም ፕሬዝዳንቱ ጥሪ አቅርበዋል። የዛሬው ስብሰባ የተካሄደው የገዢው ፓርቲ አንጋፋ ፖለቲከኛ አባዱላ ገመዳ በአፈ ጉባኤነት ለመቀጠል ፍላጎት እንደሌላቸው በገለጹ ማግስት ነው። አሁን በደረስኩበት ደረጃ እንደ ህዝብ በዚህ ኃላፊነት ለመቀጠል የማያስችሉን ምክንያቶች መኖራቸውና ፍላጎቱም ስላሌለን ለመልቀቅ ድርጅቴንና የህዝብ ተወካዮች ምክር ቤት እንጠይቃለን። በቅድሚያ በወታደራዊ ኃላፊነት ብቅ ያሉት አባዱላ ገመዳ ከጀኔራልነት ወደ ሲቪል ህይወት የተሸጋገሩት በተለያዩ ኃላፊነቶችም ያገለገሉት ቆየት ብለው ነው። ከመከላከያ ሚኒስትርነት እስከ ኦሮሚያ ክልል ፕሬዝዳንትነት በከፍተኛ ኃላፊነቶች አገልግለዋል። ተሰሚነት ካላቸው የኦሮሚያ ገዢ ፓርቲ ኦህዴድ ባለስልጣናት አንዱ ሆነውም ቆይተዋል። ከፕሬዝዳንትነት ከለቀቁም በኋላ በክልሉ ያላቸው ፖለቲካዊ ሚና የሚታይባቸው አጋጣሚዎች ነበሩ። በኦሮሚያ የተቃውሞ እንቅስቃሴ እንደተጀመረ ህዝብ ለማወያየት ወደ ምዕራብ ሸዋ ከተላኩ አመራሮች አንዱ ነበሩ። በአፈጉባኤነት ይህ ሁለተኛ የኃላፊነት ዘመናቸው ሲሆን ሳያጠናቅቁም ነው የመልቀቂያ ጥያቄ ያስገቡት። ምክንያታቸውን በተመለከተ የተለያዩ መላምቶች ቢሰነዘሩም እርሳቸው ግን ወደፊት ለህዝብ እንደሚያሳውቁ ተናግረዋል። በሌሎች ዓለም አቀፍ ዜናዎች የአለም አቀፍ ቀይ መስቀል ኮሚቴ አይሲአርሲ በቅርቡ ሰባት አባሎቹ የተገደሉባቸውን ጨምሮ እየደረሱብኝ ነው ባላቸው ጥቃቶች ሳቢያ በጦርነት በተበታተከችው አፍጋኒስታን ያካሄድ የነበረውን የረድኤት እንቅስቃሴ በከፍተኛ መጠን ለመቀነስ መወሰኑን አስታወቀ። በስተመጨረሻም የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከወላጆቻቸው ጋር በልጅነታቸው ወደ ዩናይትድ ስቴትስ መጥተው ያደጉ ህጋዊ መኖሪያ ፈቃድ የሌላቸው ወጣቶች ከሀገር ውጡ እንዳይባሉ ከተቀናቃኞቻቸው የዴሞክራቲክ ፓርቲ አባላት የሚደርሱት ስምምነት የሀገሪቱን ግሪን ካርድ ወይም ቋሚ መኖሪያ ፈቃድ የሚፈቅድበትን አሰራር ለውጥ አደርጋለሁ ሲሉ በትናንትናው ዕለት ተናገሩ። ዜናው አበቃ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ የጋቢና ጉዞ ለሚለው ፕሮግራም በአራት የተለያዩ የዩናይትድ ስቴትስ ከተሞች ተንቀሳቅሶ ወጣቶችን በማነጋገር ውይይቶቹን ለእናንተ ማቅረብ ከጀመረ ሁለት ሳምንታት ተቆጥሯል። በዛሬው ዝግጅታችንም የፕሮግራሙ አዘጋጅ ጽዮን ግርማ በሲያትል ከተማ በተለያዩ ግዙፍ የቴክኖሎጂ ድርጅቶች ውስጥ ከሚሰሩ ወጣት ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ያደረገችውን ውይይት እናስደምጣቸዋለን የመጀመሪያው ክፍል ዛሬ ይቀርባል በጣም አመሰግናለን ጽዮን በመጀመሪያ በዚህ መጠሽ ይህን ፕሮግራም በማዘጋጀት ሲል በጣም ትልቅ መነሻ ይሆናል ብዬ እገምታለሁኝ አሊ ይባላለሁ የተወለድኩት ደሴ ከተማ ነው አዲስ አበባ ሁለተኛ ደረጃ ሕክምና በሚማጽዱ ተከታትዬ አሜሪካን ሀገር መፍቼ የሀይ ስኩል ወይም ሁለተኛ ደረጃውን ጨርሼ በዚሁ መጀመሪያውን ስድስት አመት የመጀመሪያው ዲግሪን ኤሌክትሪካል ኢንጂነሪንግ አገኘሁኝ። ከዛ ትምህርት ቤት እንደጨረስኩኝ ለአንድ አመት ያህል ብዙ ነገሮችን ኤክስፕሎር አደረኩኝ። ወደ ንግዱም ወደ ሌላውም ከዛ አንድ አመት ያህል የመጀመሪያውን ፕሮፌሽናል ሰርቼ ስሞል ፈርም ላይ ዲዛይን፣ ኤሌክትሪካል ዲዛይን ወርክ ለአንድ አመት ከሰራ በኋላ ቦይንግ የሚባለው ድርጅት ገባው። እዛ ላይ አሁን አስራ ሁለት ዓመት ሆነኛል። የሚሰራውም በተለያየ ፓርት አውሮፕላን ላይ ነው የሚሰራው፣ ዲዛይን ነው የሚሰራው። አሁን ደግሞ ላስት ፎር ይርስ አራት አመቱን ደግሞ እየሰራ ያለሁት ገና ያልወጣው ሰቨን ሰቨን ኤክስ የሚባለው አውሮፕላን ላይ እየሰራ ነው ያለው። እሺ፣ እድሉ ስለተሰጠኝ በጣም አመሰግናለሁ። በየነ አየነው ባላል። በአሁኑ ሰዓት በጉግል ማፕ ነው የምሰራ፣ እንደ ጂኦ ቪዥዋል ዳታ ስፔሻሊስት ቱ የሚል ታይትል በምሰራው እንግዲህ ከኢትዮጵያ የመጣሁት የዛሬ 13 አመት አካባቢ ነው። በዛን ሰዓት ገና አካባቢት ኩም እንደጨረስኩ ነው የመጣው። እዚህ ቦታ ሰራለ የሚልቅዱም አልነበረኝም። ጉግል ማፕንም አላውቀውም፣ በዛን ሰዓት የነበር ኢቭን ኮምፒውተር ራሱ ተጠቅሚ አላውቅም፣ ነክቸው አላውቅም በዛን ሰዓት። ስለዚህ አሁን ለደረስኩበት ደረጃ ዋና መነሻ ምክንያት የሆነኝ የኢትዮጵያ ኮሚኒቲ ነው። እንደመጣሁ አጋጣሚ ጊዜ ማሳለፊያ ወደ ኢትዮጵያ ኮሚኒቲ ሄድ ነበር። እዛ ኮምፒውተር ስማር ነበር መሰረታዊ ነገሮችን ለማወቅ አጋጣሚ የተወሰኑ ሰዎችን እዛ አገኘሁና ያው ወደ ዩኒቨርሲቲ መሄድ እንደሚቻል እዚህ ሀገር ለመማር ቀላል እንደሆነ ምናምን ኢንፎርሜሽን አገኘው ማለት ነው። ከዛ በፊት ግን ዩኒቨርሲቲ ራሱ ሄዶ መማር በጣም ከባድ እንደሆነ ነበር የማስበው። እንግዲህ ያን መነሻ አድርጌ ነው ከዛ ወደ ትምህርት ቤት ለመግባት የጀመርኩት፣ ከቋንቋ ጀምሮ ከኢኤስኤል ወይ ደግሞ እንግሊዘኛ እንደ ሁለተኛ ቋንቋ የሚባል አለ። እንግሊሽ አለ ሰከንድ ላንጎች የሚሉት ነው። እሱን ተማርኩ። ከዛ ወደ ኮሌጅ፣ ከዛ ደግሞ ወደ ዩኒቨርሲቲ ትራንስፈር አድርጌ በዩኒቨርሲቲ ኦፍ ዋሽንግተን አንደኛ ደረጃ ዲግሪ ያስኩ። ከዛ አሁን ወደምሰራበት ስራ ጀመርኩ ማለት ነው። እንግዲህ ቀሪ ደግሞ ባህላ ዘደ ምናበራለን ፍጹም አበራም እንደዚሁ በቦይንግ ውስጥ የአንድ ቡድን ማናጀር ነህ እና እስቲ አንተም እንደነሱ ራስን አስተዋውቀለን። አመሰግናለሁ። እንግዲህ በድጋሚ ንድ በማግኘቴ እንደተናገርሹ ስሜ ፍጹም አበራ ይባላል። እኔም እንዲሁ እዚህ አብረው ካሉት ፓኔሊስቶች ብዙ አይለይም። ሁለተኛ ደረጃ ትምህርቴን ያጠናቀቅኩት በአዲስ አበባ ነው። በዚህ ሀገር ትንሽ ቆይቻለሁ ቆየሁ በ1990 ዓ ም በፈረንጆች አቆጣጠር የመጣሁት። ከዛ ከመጣሁ ወዲህ ወደ ሁለተኛ ደረጃ ትምህርት ቤት በመግባት ትምህርት አጠናቅቄ የመጀመሪያ ዲግሪ ከዩኒቨርሲቲ የምስወታ በኢንጂኒሪንግ ዲግሪ አጠናቅቄ ከዛ ወደ ሲያትል መጣሁኝ እና ለዘጠኝ ዓመት ያህል በመንግስት አካል እየሰራሁ ነበር በኢንጂኒሪንግ ዲዛይን እና በፕሮጀክት ማኔጅመንት እሱ እንዳጠናቀቅኩኝ፣ ከድሮ ከልጅነት የነበረኝ ፍላጎት ነበር ማለት የአውሮፕላኖች አካባቢ በዲዛይን እና የማብረር ፍላጎት ስለነበረኝ ወደ ቦይንግ ስራ እድል አግኝቼ ገባሁኝ ማለት ነው። እና አሁን ጊዜው ሄደና ዘጠኝ ዓመት ራሱ ሆኖኛል ቦይንግ ውስጥ። ቦይንግ እንደምታውቁ በጣም ትልቅ ድርጅት ነው፣ ብዙ የእኛ አገር ተወላጆች የሚሰሩበት ነው። እና ብዙ እድል አግኝቼበት አለው ብዙም ቦታ ሰርቻለሁ እዛ ውስጥ። አሁን ለጊዜው ያለሁበት ቦታ አንድ አውሮፕላን እንግዲህ ስራ በኋላ ምን እንናገር እንችላለን። አውሮፕላን ከተሠራ ወደ መፈተሻ አለበት ወይ ቴስት ማድረግ አለብን እና የበረራ ፍላይት ቴስት አለ፣ የደሞ የማቴሪያል ቴስቲንግ አለ። እና የበረራ ቴስት ተወሰነ ጊዜ ሰርቼ አሁን በላብ ቴስት ማለት የማቴሪያል ቴስቲንግ፣ እና ፕሮዳክት ቼክ አውት የሚደረጉ አሉ በዛ እየሰራ ነው ያሉት። እና የተወሰነ ቡድን ደሞ አሁን ማኔጅ እያደረኩኝ ያለሁት እና ያው ብዙ አይነት እንዶች ያቀስም ያለው ያለው ወንድሞቻችን ለተወያችን ለማካፈልም ዝግጁ ነኝ። አመሰግናለሁ። በመጀመሪያ አመሰግናለሁ ቪኦኤ እንዲሁም ሲሆን ይህን ዝግጅት አድርጋችሁ እዚህ ስለጋበዛችሁን የሚበረታታ ፕሮግራም ነው። ስሜ ማስረሻ ዘነበ ይባላል። በኢትዮጵያ ነው ተወልጄ ያደግኩት። የመጀመሪያ ደረጃ ትምህርቴን ካቴድራል ነው የተማርኩት። ከዛም አቃቂ ሚሽን ወይም አቃቂ ሰቨንቲ አድቨንቲስት ስኩል በሚባለው ሃይስኩል ከተማርኩ በኋላ ወደዚህ መጥቼ ወደ ኮሌጅ ነው የሄድኩት ዌስተን ዋሽንግተን ዩኒቨርሲቲ የሚባል ትምህርት ቤት ውስጥ የመጀመሪያ ዲግሬን በባዮሎጂ እና ማቴማቲክስ ያስኩኝ። ከዛ ከዛም እንደወጣው የመጀመሪያ ስራዬ ሬዲየንት ሪሰርች የሚባል የመድኃኒት ጥናት የሚያካሄድ ወደ 25 ክሊኒኮች በአሜሪካን ሀገር ያሉት ድርጅት ውስጥ ገባሁ። እንደ ከአካውንቲንግ ዲፓርትመንቱ ጋር ተለጣፊ ሆኖ የሚሰራ አካል ውስጥ ነው የገባሁት እንደ አካውንት ሪሲቨብል አይነት ስራ በኋላም ደግሞ በጭት እና ኮንትራክት ኔጎሽየት የሚያደረጉትን ሰዎች እንደ ሁለተኛ ሰው እንደረዳት ሆኜ ሰራው። ከትንሽ ጊዜም በኋላ የዲፓርትመንቱ ሱፐርቫይዘር ለመሆን ፕሮሞት ወደዛ አሸጋገሩኝ። ከዛ ትንሽ እንደቆየው ልቤ ለኢትዮጵያ ነበር የነበረው ሆነ በነፃ አገልግሎት የምሰጥበት ድርጅት ነበር። ብሉ ናይል የሚባል ኢትዮጵያ ሰው ይፈልጉ ነበር የሚያግዛቸው እና ረጅም ረዘም ያለ ጊዜ ወስጄ ኢትዮጵያ ሄጄ ከነሱ ጋር በነፃ አገልግሎት የሚሰጥ ክሊኒክ ለማቋቋም አገዝኳቸው። ያንን ክሊኒክ አቋቁመን ትንሽ ጊዜ ቆይቼ መጣሁ። ተመልሼ አነስ ያለ ክሊኒክ ውስጥ ደግሞ ቢዝነስ አድሚኒስትሬተር ሆኜ ተቀጠብ፣ ጋይናኮሎጂ እና ክሊኒካል ሪሰርች የሆነ ቦታ ከዛም በመቀጠል ማስተር ሴን እዛው እየተማርኩ ሰራው፣ በሄልት ኬር አድሚኒስትሬሽን ከዛ ሰውጣ ደግሞ አሁን ፍሬድ ሃችንሰን ካንሰር ሪሰርች የሚባል እዚህ ሲያትል ውስጥም በዓለም ደረጃም የታወቀ የካንሰር ሪሰርች እንዲሁም ኤች አይቪ ሌሎችም ጥናት ያደርጋሉ። እዛ ውስጥ በክሊኒካል ሪሰርች ኦፕሬሽን ስፔሻሊስትነት እያገለገልኩ ይገኛለዋል። በጣም እናመሰግናለን። አራታችሁንም፣ እንደሰማችሁት ሁልጊዜም አሜሪካን ሀገር ሲታሰብ ከኢትዮጵያ አሜሪካን ሀገር ያሉ ኢትዮጵያውያን ተብሎ ሲታሰብ የሚነገረው ነገር አለ። እዛ ሄደው እኮ በቃ ይህንን ነው የሚሰሩት፣ ፓርኪንግ ነው የሚሰሩት ወይም ሽንት ቤት ነው እንደዚህ የሚያደርጉት የሚል አንዳንድ ተለጣፊ ስሞች አሉእና ያንም መስራት መጥፎ ሆኖ አይደለም፣ ግን ከኢትዮጵያ ደግሞ ተምረው መጥተው እዚህ የሚባክኑ ሰዎች አሉ። እንደዚህ አይነት ቦታ ላይ ብዙ ወጣቶችን ይገኛል ተብሎ አይገመትም እና እንዲያሉ ልምድ ያላቸውን ወጣቶች ማግኘት ትልቅ ነገር ነው። እዚህ ጋም ሌሎች ሶስት እንግዶች አሉን እና እነሱም ራሳቸውን ያስተዋውቁና ወደ ውይይታችን እንሄዳለን ከተስፋዬ አያሌው ነው የምጀምረው የሶፍትዌር ኢንጂነር ነው እስቲ አንተም አጠር አድርገህ ራስህን አስተዋውቅልን አመሰግናለሁ ጽዮን መጀመሪያ በዚህ ፕሮግራም ስለጋበሽኝ በጣም ደስ ብሎኛል እንዲሁም ደግሞ ያለኝንም የስራ ልምድ እንዲሁም ደግሞ ያለፍኩባቸውንም ነገሮች ለማካፈል ስለጋበሽኝ አመሰግናለሁኝ እኔ ተወልጄ ያደኩት ወሎ ውስጥ ነው እንደው ወሎ ተንታ የሚባል አካባቢ እንዲሁም ደግሞ የተማርኩት ደሴ ወይዘሮ ስህን ቤት ጨርሼ አዲስ አበባ ዩኒቨርሲቲ ገብቼ የመጀመሪያ ዲግሪን በ1995 ወይም በ2003 ኮምፒተር ሳይንስ ጨርሻለሁ። እንዲሁም በ2005 በዛው በሀገራችን ድጋሚ ማስተርስ ኮምፒተር ሳይንስ ሰርቼ ወደዚህ ሀገር የማስተርስ ዲግሪ ለመስራት የተለያዩ አጋጣሚዎች ስለነበሩ እነዛን አጋጣሚዎች ተጠቅሜ 2006 ላይ መጥቻለሁኝ። እዚህ 2008 አካባቢ ማስተርስ ፕሮግራም ሰርቼ ወደ ስራው አለም ለመግባት ነው የሞከርኩት። ትምህርቱን በሚጨርስበት አጋጣሚ እዛው ትሬት እያለን የመጣሁበት ዩኒቨርሲቲ የስራ እድሎችን የሚያመቻች ነበር። ወይም ካሪኩለም ፕራክቲካል ትሬኒንግ የሚባል ሲፒቲ የሚባል ፕሮግራም ነበረው። ፓርት ኦፍ የትምህርቱ ነው የማስተርስ ፕሮግራም ትምህርቱ እና ወጥተን የመስራት እድል ነበረው። በኤፍዋን ቪዛ እሱን ተጠቅመን ወደ ስራው ገባሁኝ። የመጀመሪያ ስራ የነበረው እዛው ትሬት እያለሁ ያገኘሁት ስራውን በማይክሮሶፍት ነው። ሶፍትዌር ኢንጂነሩ ነው ስራ የጀመርኩት። አንድ ሶስት ዓመት አራት ዓመት ከሰራሁኝ በኋላ ሌሎች ነገሮችን ኤክስፕሎር ማድረግ ጀመርኩኝ። እንዲሁም ደግሞ ኬሪየሬንም ለማሳደግ ስል ሌሎች ቴክኖሎጂዎችም ከማይክሮሶፍትም ውጭ ያሉ ቴክኖሎጂዎችን ለመማር ሞከርኩኝና እነዛን ነገሮችም ቢልድ አድርጌ ወደ ሌላ ስራ ለመግባት የሞከርኩት በዛ አጋጣሚ ወደ ኢንሹራንስ ካምፕኒ ውስጥ ነው የገባሁት። ከ2013 ጀምሮ አሁን ድረስ በአንድ የኢንሹራንስ ካምፕኒ ን ላርጀስት ኢንሹራንስ ካምፓኒ ነው። ዋሽንግተን ውስጥ ፕሪሜራ ብሉ ክሮስ ብሉ ሽልድ የሚባል ነው። እዛ ውስጥ ሲኒር ሶፍትዌር ደቨሎፐር ኜ ነው የምሰራው። እንግዲህ ያለውን ደግሞ ወደፊት በሰፊው ለማካፈል እሞክራለሁ። እሺ፣ ስሜ ይታያል መንግስቱ ይባላል። አመሰግናለሁ ቪኦኤ ሲሆን ይህን ፕሮግራም ስላዘጋጃችሁ በጣም ብዙ ወንድም እህቶቻችንን ሊጠቅም የሚችል ርዕስ ነው ብዬ አምናለሁ። ወደዚህ ፕሮግራም ስመጣም ያንን ኮንሲደር በማድረግ ደስ እያለኝ ነው የመጣሁት። በመጀመሪያ አዲስ አበባ ዩኒቨርሲቲ በሜካኒካል ኢንጂነሪንግ ነው ባችለር ዲግሪ ነው የያዝኩት። እዚህ ሀገር በ2006 በመጣሁበት ጊዜ ግሪን ካርድ ካገኘሁ በኋላ ወዲያውኑ በሶስት ወር ውስጥ ጀርመን የማስተርስ ፕሮግራም የጀመርኩት ነበረ። እሱን ግሪን ካርዴን እዚህ ከያዝኩ በኋላ ወደዛው ሄድኩኝ ወደ ትምህርት። በዛች ሶስት ወር ውስጥ ሀገሩንም ፉል ኤክስፔሪንስ ለማድረግ እንድችል የጋዝ ስቴሽን፣ ሬስቶራንት የማስተናገድ ስራዎችን ሁሉ ሰርቻ አለው። ያም አበረታቶኛል ወደፊት በትምህርቴ መግፋት እንዳለብኝ። ጀርመን ሂጄ ሜካትሮኒክስ በሚባል ትምህርት ማስተርሴን ሰራው። ያ ትምህርት ብዙ የተለመደ እንትን አይደለም፣ ፊልድ አይደለም ከትራዲሽናል ፊልዶች ኮምባይን ያደረገ ነው። አራት ፊልዶችን ኤሌክትሪካል፣ ሜካኒካል፣ አይቲ ኢንተግሬሽን ይሉታል፣ ኢንተግሬት ያደረገ ፊልድ ነው ያጠናሁት እዛ ጨርሼ። በ2008 እዚህ ትምህርቴን ጨርሼ በመጣሁበት ጊዜ የኢኮኖሚክ ሪሰሽን ላይ ነበር አገሩ። ጀርመንም በመካከል ሪሰርች የሰራሁበት ካምፓኒ ነበረ። እዛ አፕላይ ስራ የምናደርግበት ስታይል እና እዚህ በጣም የለያይ ነበረ። እሱን ግን ኢንፎርሜሽን አልነበረኝም። በዛው ስታይል እዛ የመጨረሻውን ሴሚስተሬን እየተከፈለኝ ነበር የሰራሁት። ስራ ማግኘትም ቀላል ነበረ፣ ኢቨን ተማሪ ሁኜ። እዚህ ግን ቀላል አልነበረም፣ እና እዚህ በዛው በዛው ስታይል ሁሉ ነገር በወረቀት ማስረጃ፣ በወረቀት ሁሉ ነገር በወረቀት ከሲቪ ከሚባለው ጋር ማለት ነው አታች እያደረኩኝ አፕላይ ሳደርግ ምንም ሪስፖንስ አላገኝም ነበረ እና ለስድስት ወር አፕላይ ካደረግኩ በኋላ ያው ትንሽ ለኑሮዬም ማሰብ ስለነበረብኝ በፕሮፌሽናል ስራው ትንሽ ተስፋ ወደ መቁረጥ ሄድኩና ታክሲ መንዳት ጀመርኩ። ከዛም ለአንድ አመት ተኩል ታክሲ ነዳው። የሲቲ ባስም ለአንድ ለስድስት ሰባት ወር ያክል ነዳው። በመካከል የቢዝነስ ኦፖርቹኒቲም ኤክስፕሎራ አረኩኝ ከጓደኛዬ ጋር። ከዛ በኋላ ግን ጀርመን እሰራበት የነበረው ሪሰርች ኤን ፕሮዳክት ቴስቲንግ የሚባል የሃርድዌር ፕሮዳክት ቴስቲንግ ፊልድ ነበረ እና ቴስቲንግ እዚህ ስፈልግ ግን ሁልጊዜ የማየው አንድ ነገር ነበር፣ የሶፍትዌር ቴስቲንግ ነው። አንደኛ የተማርኩበት ትምህርትም ብዙ ፖፕላር አይደለም። ሁለተኛ እዚህ ሁለተኛ ደግሞ ማየው ስራ ቴስቲንግ ስል የሃርድዌክ ወይም ኤሌክትሮኒክ ቴስቲንግ ሳይሆን ሴንሰሮችን እንደዚህ መኪና ላይ አፕሊኬሽን ያላቸው አውሮፕላን ላይ ያሉት ቴስት ማድረግ ነበር። እዚህ ግን የማየው ሶፍትዌር ቴስቲንግ ነው። በጣም የተለያዩ ነገሮች ናቸው። ግን ያው ወደ ፕሮፌሽናል ስራ ለመግባት ቀላሉ መንገድ ሲሆኑ አገኘሁት። በ2012 ወደ ቴስቲንግ ሄድኩኝ ማለት ነው። ስቴት መቀየርም ነበረብኝ። ለልምድ ስል ሳውስ ካሮላይና ሄለት ፓካርድ ኤች ፒ የሚባል ካምፓኒ አዘ ሶፍትዌር ቴስተር ሁኜ ወይም ኪዌ ይባላል ባጭሩ እዛ ሰራው እዛ ከሰራው በኋላ 2014 ላይ እዚህ መጣሁ። ሲያትል ሲቲ ላይት እንደ ሌላ ኪዌ ኳሊቲ አሹራንስ ኢንጂነሩኝ የተቀጠርኩ ለሁለት ዓመት ሲያትል ሲቲ ላይት ሰራው። እዛው ሰፖርት የማደርገው ቲም ውስጥ የምሰራበት አፕሊኬሽን ሰፖርት የምናደርጋቸው ኢንጂነሪንግ ቲሙ ባለኝ ግንኙነት የኢንጂነሪንግ ስራ ከእነሱ ጋር አየው፣ አፕላይ አደረግኩኝ፣ እዛ አለፍኩ። በቃ እና እዛ ነው አሁን ሲኒየር ኤሌክትሪካል ኢንጂነር ሁኜ የምሰራው። የሲቲዩን ኤሌክትሪካል ሲስተሞች በጂአይኤስ ሲስተም ማፕ ማድረግ ነው። ቴንክዩ፣ አመሰግናለሁ፣ አመሰግናለሁ። ይህነድን ስላገኘው። ስሜ ዩል ይባላል። ተወልጄ ያደግኩት አዲስ አበባ ነው። ከአዲስ አበባ ዩኒቨርሲቲ በሲቪል ኢንጂነሪንግ የመጀመሪያ ዲግሪ ኒጄ በ2010 ወደ ሲያትል ሙቭ ያደረኩት እንግዲህ ሲያትል ከመጣሁ በኋላ ያው በሲቪል ኢንጂነሪንግ የመጀመሪያው ዓመት ላይ ብዙ ስራ ለመፈለግ ሞከርኩኝ። ብዙ ኮዳችን ስታንዳርዳችን ስለማይገናኝ ምንም እሱ እንዳለው ብዙ አፕላይ አደርጋለሁ መልስ የለም። ስለዚህ ውሳኔ የወሰንኩት በቃ ከእንደገናም ቢሆን እዚህ መማር አለብኝ በሚል ሾርላይን ኮሚኒቲ ኮሌጅ እንደ አዲስ ለመማር ገባው። ያው እሱንም እየተማርኩ ያው ኑሮም ስላለ ፓርኪንግም እሰራለው፣ ጠዋትም ለኡቨር ድራይቭ አደርጋለው፣ ከዛ ትምህርት ቤት ሄዳለው፣ ከሰዓት ደግሞ ፓርኪንግ ስራ አለኝ። ስለዚህ ያው ሁለት ፉልታይም ስራ እየሰራው ነበር እየተማርኩ የነበርኩት እና ፓርኪንግ የምማርበት ድርጅት ውስጥ አሁን መሰራበት ኤክስፐዳይተርስ ኢንተርናሽናል ይባላል። ያው እዛ ፓርክ የሚያደርጉት ሰዎች እዛ የሚሰሩ ማኔጅመንቱ፣ ሲኢኦ፣ ሁሉም ከታች ማኔጅመንት እስከ ትልቅ ማኔጅመንት ላይ ያሉ ሰዎች ነበሩ። እና እዛ ሲመጡ መኪናቸውን ስቀበል፣ ልብስ አስከፍል ምናምን ይህን ታሪክ እነግራቸዋለሁ እድል እንዲሰጠኝ እና ያው ከአንድ አመት በላይ የፈጀ ፕሮሰስ ነው። ብዙ ወደ ሰባት ስምንት ኢንተርቪው አድርጌያለሁ እዛው ካምፓኒ ውስጥ ለመቀጠር። ያው አይቲ ላይ ያላችሁ ታውቁታላችሁ የአራት የአምስት ሰዓት ኢንተርቪዎች ናቸው በየጊዜው። አስቸጋሪ የነበረው ያው አንዳንዴ ሪስፖንስ አላገኝም፣ አልፋህልም ወድቀሃል የሚል ነገር አልነበርም። እና ትንሽ ቻሌንጂንግ ነበር ብቻ። ከአንድ አመት ኦልሞስት አንድ አመት ተኩል ፋት በኋላ በኢንተርንሺፕ እድል አገኘሁም፣ እዛ ካምፓኒ እንዲሰራ ከዛ በኋላ ኢንተርንሺፕ እድል አግኝቼ ገባው። በአራት ሳምንት ውስጥ ነው ፉል ታይም ሆኜ ይኸው እንግዲህ አምስት አመት ሆነ ስፕራይተር በሶፍትዌር ዴቨሎፐርነት እየሰራው። በጣም እናመሰግናለን ሁላችሁም። አሁን ለጥያቄ እና ለውይይቱ ክፍት ነው የምናደርገው። ጥያቄ አላችሁ ካላችሁ ለእነሱ መጠየቅ ትችላላችሁ። ግን ከዛ በፊት አንድ ጥያቄ እኔ ላንሳላቸው እና በዛ ውይይታችንን እንጀምር። ለአሊ ነው የመጀመሪያው ጥያቄ። ሲያትል መኖሩ እና እነዚህ ትልልቅ የአሜሪካን ኩባንያዎች እዚህ መኖራቸው የሰጠህ እድል ነው እዚህ ላይ እንድትደርስ ያደረገ ምንድን ነው እስቲ? እጽዮን አመሰግናለሁ እ ባጭሩ ለማለት አይ ቲንክ ኮምቢኔሽን ኦፍ ኤቭሪቲንግ የሁሉም አስተዋጽኦ አለው። አንደኛ የራሴ ፍላጎት እና የራሴ ኤፈርት ት እንትናረኩት ኮንዲሽኖች መሟላታቸው አለ ማለት ያለውበት የነበርኩበት አካባቢ በጣም ሌላ አማራጭ የነበረ ሙሉበት አካባቢ የትምህርት ላይ ያሉ ልጆች ነበር ሞላው ከሱ መለስ የመጀመሪያ ነገር ለማስታወስ የምፈልገው። ብዙ ጊዜ የኛ ሀገራችን ሯጮች የምናያቸው አሸንፈው አንደኛ ወጡ፣ ሁለተኛ ወጡ፣ ሶስተኛ ወጡ በጣም ደስ ይለናል። በኋላ ያለውን የአንድ አመትና የሁለት ዓመት ልፋታቸውን ትሬኒንጋቸውን ብዙ አናስታውሰውን እና ዞር ብዬ ወደ እኔ ስመጣ ኢንጂነሪንግ መጀመሪያ ዲግሪ ለማግኘት አሁን እያንዳንዳችሁ እዚህ ያላችሁት አሜሪካ ለመምጣት ራሱ የነበረውን ችግር አይታችሁታል። በኢሚግራንት ምናምን ኢሚግራንት ሆናችሁ ያንን አለፍን ማለት ነው። ሁለተኛ ደግሞ የት ነው ያለ ነው ትምህርት ቤት ለመግባት ያለውን ችግር አይታቸው ስፔሻል። አሁን በእኔ በነበርኩበት ጊዜ ዩኒቨርሲቲ ኦፍ ዋሽንግተን ኤሌክትሪካል ኢንጂነሪንግ ለመግባት ከሁለት ከሶስት ሺህ ካራች በላይ ነው አፕላይ የሚያደርጉት፣ የሚገቡት ግን በጣም ጥቂቶች ናቸው። ያንን አለፍን ገባ። ያም የሆነውም ደግሞ በጣም ብዙ ኤፈርት ያስፈልጋል። አንዳንድ ጊዜ ተስፋ የሚያስቆርጥም አለ። ብሬክ ፖይንት የሚሉት ነገር አላቸው። የሚሰጡት ክላሶች በጣም አስቸጋሪ ናቸው፣ ግን እኛ ስራችን ብለን ስለያዝ ነው የምንሉበት አካባቢ አበሾችም ፈረንጆችም አብረን እያጠናን የመጀመሪያውን አለፍ ማለት ነው ዲግሪ ከመጣ በኋላ ደግሞ ስራ ለማግኘት ብዙዎቻችን አሁን ሜንቶር አልነበረንም አምስት አፕላይ አድርገን እንዴት ስራ አላገኘንም ብለን እንላለን ሌሎች ሰዎች ግን መቶ ሁለት መቶ አፕላይ ያደርጋሉ ይሄ ኢንፎርሜሽን አልነበረንም ስኮላርሽፕ ነበረ ስኮላርሽፕ ለማግኘት እኛ ሰባት አስር አድርጌ እንዴት ስኮላርሽፕ አላገኘሁም ሌላው ጓደኞቻችን አበሾች አልሆኑም። ኢንፎርሜሽን አላቸው፣ ሜንቶር አላቸው። መቶ ሁለት መቶ አግኝተው አስር ፐርሰንት እኮ ከዛ ተመላሽ ታገኙ። ብዙ ገንዘብ አላቸው ማለት ነው፣ ብዙ ተመላሽ። እንደዛ ሆኖ ያንን አልፈው እዛ ደርሰዋል ማለት ነው እና ወደ አንቺ ጥያቄ ልምጣና አይ ቲንክ ብዙ የመጀመሪያ የራስ ኤፈርት ያስፈልጋል ፣ ዲተርሚኔሽን ያስፈልጋል ውሳኔ። ይሄን ነገር ማግኘት አለብኝ፣ ሌላ አማራጭ የለኝም ብዬ የያዝኩት ነገር ነው። ሁለተኛ ደግሞ የነበርንበት አካባቢ፣ ብዙ ጊዜ አንድ ሰው ከኢትዮጵያ መጥቶ እዚህ ሀገር ላይ የሚሆንበት አካባቢ የጤና ሕክምና ያሉ ሰዎች ከሆነ ጤና ሕክምና ብዙ የሚያጠናው፣ እኔ ግን የነበርኩበት አካባቢ እንደዚሁ ሳይንስ እና ቴክኖሎጂ ላይ ትንሽ ጥንካሬ ማክሱም ጥንካሬ ስለነበረን በዛ ላይ አድርጌ እዚህ ደርሻለሁ ማለት ነው። እና ኮምቢኔሽን ኦፍ ኤቭሪቲንግ ለማለት ፈልጌ ነው። እንግዲህ እኔ ኤክስፔሪያንስ ቅድም እንደጠቀስኩት ከኢትዮጵያ ኮሚኒቲ ነው። ጀምር እንደመጣሁ ለሶስት ለአራት ወር ስራ አልነበረኝም። ለጊዜ ማሳለፊያ የኢትዮጵያ ኮሚኒቲ እሄድ ነበር። የኢትዮጵያ ኮሚኒቲ ራሱ መኖሩን አላውቅም ነበር። ከቤተክርስቲያን ስንመለስ አንድ ቀን የሆነ የኢትዮጵያውያን ሱቅ አጋጣሚ ቃልን ገዛ ስንገባ መጽሔት ነበር። በወጣቶች ያኔ የኢትዮጵያ ወጣቶች ነበሩ የሚያዘጋጁት ኮሚኒቲውን መጽሔት ነበር። ያን መጽሔት አየሁና እንደ የኢትዮጵያ ኮሚኒቲ ያለ እንደዚህ ያለ ከዚያ ያችን መጽሔት አነበው አገላብጭ ከመጨረሻ ቤት ውስጥ ጃ አነበኳት ምናምን ኢንፎርሜሽን አድራሻውን አድራሻውና የኮሚኒቲውን ከዛ ቤተሰብ የነበርኩባቸውን ውሰዱኝ ያልኳቸው ያው ከኮሚኒቲው ሄድ ከዛ ስንሄድ ያው የኮምፒውተር ላብ ትምህርት እንደሚሰጥ አገኘሁ። ከዛው መማር ጀመሩ ማለት ነው። ባስ እያስኩ ነበር የሚሄድ የአንድ 15 ደቂቃ መንገድ ነው በባስ ከዛ ያው እየመጣሁ በሚችለው ሰዓት እየተማርኩ ሄዳለው ምናምን። አንድ ቀን ከኮሚኒቲው ወደ ባስ መያዣ የሆነ ሰው ያው በመኪና ላድርስ፣ ባስ ከምትይዝበት ላድርስ ምናምን ብሎ እያወራል እንሄዳለን ማለት ነው። ከዛ በአጋጣሚ ዳኝና ቲቶ ናቸው። ታስታውስ ከሆነ ዳኝ፣ ምንድን ነው መሆን የምትፈልገው ምናምን ጠየቁኝ ማለት ነው። አይ እኔ እንግዲህ አርክቴክቸር ደስ ይለኛል፣ ግን እዚህ ሀገር ለመማር በጣም ከባድ ነው እና እኔ አላስበውም ምናምን ስላቸው እንጂ በጣም ቀላል ነው፣ መማር ትችላለን። እኔ በአራት ዓመት ያው ድግሪ ያስኩና ሰዓቱ ይሮጣል፣ ምንም ችግር የለም እና ዝም ተማር ምናምን ማለት ዳኝ ነው። ከዛ በቃ ያን አሰብኩ። በሌላ ቀን ደግሞ አሁን ባሲጂ ወደ ኮሚኒቲ ስመጣ ሌላ አንድ ኢትዮጵያዊ ባስ ላይ አገኘውና ትንሽ ያወራ ምናምን። ስንመጣ ዝመጣ ምንድን ነው የምትሆን ምናምን ምን ለመሆን የምትፈልግ አለ። አይ እስኪ ወደ ዩኒቨርሲቲ ለመሄድ እቅድ አለ ምናምን ስለው ኦኬ፣ ጥሩ ነው ምናምን አለና፣ ግን እኮ እዚህ ሀገር ክፍያ አለው ዩኒቨርሲቲ፣ እንዴት ከየት ነው የምትከፍለው ምናምን። እኔ አላውቅም ነበር ክፍያ እንዳለው። በዛን ሰዓት ኢትዮጵያ አይከፈልም፣ ያው ወደ ዩኒቨርሲቲ መግባት ከቻለ አንድ ሰው ገባ ነው ያው ተምሮ ይወጣል። እዚህ ክፍያ እንዳለው አላውቅም ነበር። አዎ ለካ ይሄን ማለት ደሞ ማለት ጀመርኩ ማለት ከዛ ያው የኮምፒውተር ላብ ትንሽ እንደተማርኩ ስራ አገኘሁ፣ ጋዜቴሽን። ከዛ በኋላ ያው ጥናት ማድረግ ጀመርኩ ማለት፣ እንዴት ወደ ትምህርት መሄድ እችላለሁ፣ እንዴት ነው ስለ ክፍያው ምናምን። በቃ ሪሰርች ማድረግ ጀመርኩ ዛ ጊዜ ጀምሮ ማለት ነው። ከዛ ጋዜቴሽን በምንሰራበት ሰዓት ማታ ነበር የምሰራው፣ ሌሊት ነው የምንሰራ ማለት ያው ከሚሸቱ በኢትዮጵያ አራት እስከ ጠዋት አንድ ቀን የሆነ ሰው መጥቶ ሌባ ማለት ነው። ቢራ ምናምን ሰርቀው ሳይከፍሉ ምናምን ወጥተው ወጡ። ከዛ ለፖሊስ ደወልኩ ማለት ነው። በዛን ሰዓት እኔ ያው ቋንቋ አልችልም። ለፖሊስ ሪፖርት ላድርግ ስል ፖሊሶቹ ቋንቋ ካልቻልክኛ ሪፖርት አልቀበል ምናምን አለ። ለካ ይማል ከዛ በቃ ይሄ በጣም ለእኔ ትልቅ ኤክስፔሪንስ ነው። ይሄ ለካ ይማል ለምናም ማለት ጀመርኩ። ሌላው ሰው ሁሉ እንዴት ነው ቋንቋ ሳይማር እንደገናክ የሚለውን ነገር ማሰብ ጀመርኩ። በኋላ በቃ ያን ስራ ላይ ሌላ ስራ ቀየርኩ ማለት ነው። ስራው አደገኛ ስለሆነ ቦታ ላይ ቀየርኩ። የሆነ በርና መስኮት ምናምን መገጣጣ ማምረቻ ቦታ ካምፓኒ ጀመርኩ። እዛ ስጀምር በጎን ቋንቋ መማር ጀመርኩ ማለት ነው። እየሰራሁ ቋንቋን ተማርኩ ማለት ነው። ቋንቋውን ልጨርስ አካባቢ በአንድ ወቅት የሆነ አንድ አንድ ልጅ አገኘሁ እንደ ዩኒቨርሲቲ የሚማር ማለት ነው። እሱ ደግሞ አላል እንዴት ነው ምናምን ስለ ትምህርቱ ጠይቃለሁ። በሄድኩበት ሁሉም ማገኘውን ሰው ምንድነው የምትሰራ ምንድነው የምትማር ነው። በየነ እንግዲህ ታሪክህ ማለት በጣም መሳጭ ነው ለሁላችንም፣ ግን ለሁሉም ሰው እድል መስጠት ስላለብን ደግሞ ሬድዮናችን ከዚህ በኋላ የእናንተ ነው። እስቲ አጠር አድርገህ ማጠቃለያውን ስጠንና ለእኔም ራሱ መስጦኛል ታሪክ ለብዙ ሰዎች ማስተማሪያ ይሆናል፣ ግን ጠቅለል አድርግልን። ውይይቱ አልተጠናቀቀም፣ የጋቢና ጉዟችን ግን ጫፍ ላይ ደርሰናል። በዚሁ ወደ መጠናቀቁ ነው። ተከታዩን ክፍል በነገው ምሽት ይዘን እንደምንቀርብ ቃል እንገባለን። ፌስቡክ ላይ ደግሞ አት ቪኦኤ አምሐሪክ ላይ ዝግጅቱን እየተከታተላችሁ አስተያየቶቻችሁን ስጡን። በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማግዜር ነን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። አስታውሱ፣ ነገ በቴክኖሎጂ ድርጅቶች የሚሰሩ በርካታ ኢትዮጵያውያን ወጣቶችን የሚያሳትፉ ውይይት አለን። ያን ይጠብቁን። መልካም ምሽት።